እንግዲህ አላማው ምንድን ነው? አሁን እኔ ቤት አራት ሰው አለን። ሶስታችን ከተከተብን አንደኛው ልጃችን ባይከተብ በሽታውን ይዞ ቢመጣ እኛ ሶስታችን ስለተከተብን ወደኛ ማስተላለፍ ስለማይችል ወይ ራሱ ያሳምመዋል በራሱ ላይ ያልቃል ማለት ነው ወደ ሌላ ሳይተላለፍ ይሄ ነው አላማው። እንግዲህ ብዙ ሰው ከተከተበ ቫይረሱ ከአንዱ ወደ አንዱ ሰው የሚሄድ አቅሙ እየቀነሰ በመጣ ቁጥር መጨረሻ ላይ ያልቃል። በቃ ቫይረሱ የሚሄድበት የሚተላለፍበት ሰው ስለማያገኝ ኢቬንቹዋሊ ያልቃል ማለት ነው። የዩናይት ስቴትስ ሲቪል በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ የክትባት አዋቂዎች መማክርት ቡድን ለ11 ቀናት ለጊዜው ጥቅም ላይ መዋሉ እንዲቋረጥ ተደርጎ የነበረውን የጆንሰን ኤንድ ጆንሰን ክትባት ገደቡ ተነስቶ አገልግሎት ላይ እንዲውል መክሯል። አንድ ጊዜ ብቻ የሚሰጠውም የክትባት በተለምዶ የመድኃኒቶችን ጠባይ የሚጠቁሙ የማስጠንቀቂያ መረጃዎች ታክለው እንዲቀርቡበትም መክሯል። ብሪታንያ ሰራሹ አስትራዜኔካንና ዛሬ ዳግም ጥቅም ላይ እንዲውል የተፈቀደውን የዩናይትድ ስቴትሱን ጆንሰን ኤንድ ጆንሰን የጸረ ኮቪድ 19 ክትባቶች በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመርዳት የታለመ ቅንብር ነው። የጤና ባለስልጣናት የሚወስዷቸውን ሳይንሳዊ አማራጮች ጨምሮ የክትባቶቹን ተፈጥሮ የሚያስረዱን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉም ምክትል ሊቀመንበር ፕሮፌሰር ብስራት ኃይለመስቀል ናቸው። ፕሮፌሰር ብስራት በፕሮግራማችን ደጋግሞ የሚቀርቡ ቤተኛችን ናቸው። ባለፈው ሐሙስ ጀምር ያደረግነውን ቃለ ምልልስ ታዲያ በቀደሞ ፕሮግራማችን ልባት ካደረግንበት ጥያቄ ነው የምንነሳው። ፕሮፌሰር ብስራት እነኚህ ክትባቶች ኮቪድ ሀገር እያጠፋ ያለበትን ሕዝብ እየጨረሰ ያለበትን ሁኔታ ለማቆም በአስቸኳይ እንዲደርሱ በተደረገ ጥረት እጅግ ባልተለመደ ፍጥነት በሚያስገርም ስኬት የተገኙትን ያህል እናም ከዚህ ቀደም የክትባት መድኃኒቶች ስኬታማነት ፋይዘር እና ሞደርና ላይ እንደተመለከትነው አይነት ዘጠና አምስት እና ዘጠና ስድስት በመቶ እስከሚደርስ ድረስ ያን የመሰለ ስኬት ያስመዘገቡ አሁን የተፈጠረው ሁኔታ የአውሮፓ ህብረት ሀገሮችን ያህል ታላላቅ ሀብታም ሀገሮች ሳይቀሩ አሁንም እየተራወጡ ያሉበት ሁኔታ፣ እንዲያውም ወደ ሩሲያ ፊታቸውን የማዘር ሁኔታም እየተመለከት ባለበት አንዳንድ የሳይንስ ሰዎች ጥቅምና ጉዳቱን ካመዛዘንን በፍጹም የሚወዳደር አይደለም እያሉ ባሉበት፣ ነገር ግን ስጋት ተፈጥሯል። ለምንድን ነው በጣም በተለየ ሁኔታ ያሳሰበ እና ይህ የተለየ ትኩረት የተሰጠው? ምን ይላሉ ስለዚህ ጠቅላላ ሁኔታ ኮቪድ ያው አሜሪካ ሀገር ብቻ ከግማሽ ሚሊዮን ሰው በላይ ገድሏል። ያው ቁጥሩ በየጊዜው ሪፖርት የሚደረገው ነው። ከሶስት ሚሊዮን በላይ ሰው በዚህ በኮቪድ ምክንያት በተለያየ ቦታ ብዙ ችግር ተፈጥሯል። እነዚህ መድኃኒቶች በአጭር ጊዜ ወጡ ቢባልም ስለ ኮሮና ቫይረስ ስናቅ ከሀያ ዓመት በላይ ነው በተለይ በጥናት ደረጃ እንጂ ከመቶ ዓመት በላይ ነው። ስለ ኮቪድ ከአስራ ዘጠኝ አስራ ስምንት ጀምሮ ስለ ኮቪድ እናውቃለን። ግን ሪሊ ጥናት መጠናት የተጀመረው አርኤንኤ ቴክኖሎጂ የሚባለው መጠናት የጀመረው ሌሎቹም የአስትራዘኔካ እና የጃንሰን ጃንሰን የቫክሲን አሰራር ከድሮ ጀምሮ የምናውቀው ቴክኖሎጂ ነው። ስለዚህ እርግጥ የአርኤንኤ ቴክኖሎጂ በተግባር ላይ ሲውል የመጀመሪያው ጊዜ ቢሆንም በጥናት ደረጃ ግን ሲጠና ከሀያ ዓመት በላይ ሊሆን ይችላል። ይሄ በሚሊዮኑ አንድ አምስት ሰው እንደዚህ አይነት ሳይድ ኤፌክት አመጣ ማለት እኔ ለምንድን የማያሳስበኝ ከፔኒስሊን ጀምሮ መድኃኒቶች በሙሉ ብንወስድ ፔንስሊን አሁን ለምሳሌ ከ1930 ጀምሮ የምንጠቀምበት በአለርጂ ምክንያት ከመቶ ሺህ ሰው ከተወጋው ውስጥ አንድ ሰው ይሞታል። የታወቀ ነገር ነው፣ በሳይድ ኤፌክት ማለት ነው። ሃይፐር ሴንስቲቪቲ ወይም አለርጂ ሪያክሽን እንለዋለን። በዛ ውስጥ ይሞታል። ግን ፔንስሊን ስንጠቀም ኦልሞስት መቶ ዓመት ከ1930 ጀምሮ እስከዛሬ ድረስ ፔንስሊን አሁንም እያገለገለን ነው፣ እያወቅን ማለት ነው። እያንዳንዱ መድኃኒቶች ብንወስድ እንደዛ አይነት ሳይድ ኤፌክት ወይም ወንጆች ጉዳት ይኖራቸው ይችላል፣ ይኖራቸዋል። የታወቀ ነገር ነው። ይሄ ሳይድ ኤፌክት አሁን በአስትራዘኔካ የሚያየ ነው እንደሆነ በጃንሰን ጃንሰን የሚያየ ነው እንደሆነ ስታቲክስቲክ እኮ ከሚሊዮን ውስጥ ከሚሊዮን ሰው ተወክቶ አንድ ሰው በዛ ውስጥ ደግሞ የሚሞቱትን ደግሞ ስናይ ከዛም በጣም ያነሰ ሊሆን ይችላል። ሰው ኮቪድ ከያዘው ግን እንደምናውቀው ከአንድ እስከ ሁለት በመቶ ኮቪድ የያዛቸው ሰዎች ይሞታሉ። ከዛ በኋላ ደግሞ ከዳኑ በኋላ እንኳን ከሀያ እስከ ሰላሳ በመቶ የሚሆኑት ሰዎች በኮቪድ ምክንያት የሚመጣባቸው ችግር ረጅም ጊዜ ከሰውነታቸው በማይወጣ መንገድ ሲያሰቃያቸው ይኖራል እና ከአንድ እስከ ሶስት በመቶ በሚሞትበት በሽታ አንድ በሚሊዮን የደም መርጋት የማይነጻጸሩ ነገሮች ስለሆኑ እኔ አያሳስበኝም። መከታተሉ ጥሩ ነው። እንደውም በጣም ደስ የሚለው ነገር ምንድን ነው አሁን በዚህ ጊዜ ምን ያህል መንግስት በዚህ በመድኃኒቶች ሳይድ ፌክ ምን ያህል እንደሚከታተለው እንዴት አድርጎ በሲሪየስነትነት እንደሚወስደው የሚያሳይ ነው። የሰውን የፐብሊኩን ጤንነት ለመጠበቅ መንግስት ምን ያህል እነዚህን ነገሮች እንደሚከታተል ነው የሚያሳየን እና በዛ ኮንፈረንስ ሊሰጠን ይችላል። ምክንያቱም ጎቪ እየገደለ ነው። ሰው ወደድንም ጠላንም ሰዎች ሁሉንም ኤጅ አገር ሳይለይ ከለር ሳይለይ ጥቁር ሳይል ነጭ ሳይል ቆመት ሳይል ሴት ሳይል ወንድ ሳይል ዓለምን በሙሉ ሁሉ በሚያምስበት ጊዜ አንድ በሚሊዮን ውስጥ የሚቆጠር በዛውም ላይ ደግሞ ቶሎ ከተያዘ በሕክምና መስተካከል ለሚችል በዚህ ላይ ደግሞ የሚሞቱት ሰዎች ቁጥራቸው በጣም ባነሰበት ጊዜ ይሄንን እንደ እንትን አርጎ ክትባቱን ላለመውሰድ እኔ አይታየኝ። እንደ ጤና ባለሙያ ይሄ ምንም ለእኔ ምክንያት ሊሆን አይችልም። ማወቁ ግን ኢምፖርታንት ነው። የዓለም መንግስታት በየሀገራቸው ሁሉም እንደሚከታተሉ በዚህ ሪፖርት ምክንያት ስንት ኢዩሮፒያን ሀገሮች፣ አውስትራሊያ፣ አሜሪካ ሁሉም እየተከታተሉ እንደሆኑ ነው የሚያሳየው እና ይሄ ትልቅ ነገር ነው። የበለጠ ፐብሊክ ኮንፊደንስ ሊሰጠ የሚገባ መሆን አለበት ባይነኝም አበረታች ነው የተሰጠው ትኩረት ነው ያሉት። የሚያግባባ ይመስለኛል። በንፅፅር ቁጥሮችን ስለሰጡን አድማጮች እነኝህን ጉዳዮች ከግምት ማስገባት እድል የሚያገኙ ይመስለኛል። ፕሮፌሰር ብስራት ሌላው ከዚሁ ጋር የተያዘ ጥያቄ በአነሳ እንዲህ ያለው ሁኔታ ሲፈጠር ወሳኝ የሆነ ቁርጠኛ እርምጃ በመንግስት በኩል መወሰዱ በተለይ በዩናይት ስቴትስ የተለየ ትኩረት አይተናል። ክትትሉን ጨምሮ ሊደረጉ የሚችሉ ምናልባትም ስለሚችሉ ነው ማለት እንችላለን። ምንም አይነት እንዲህ ያለ የጠነከረ የጎንዮሽ ጉዳት ያላሳዩ ክትባቶችም ስላሉ በአንድ በኩል ላልተለመደው ሁኔታ የተሻለ ትኩረት እንዲሰጥም ለሕዝብ ብቻ ሳይሆን ሐኪሞችም እንዲህ ያለ ምልክት ያላቸውን ሰዎች በተለይ ትኩረት እንዲከታተሉ በብዛት እየተከተበ ስለሆነ በተለይ በዩናይትድ ስቴትስ የተወሰደውን ነው ማነስ አለውት በአንጻሩም ይህን እርምጃ ከተወሰደ በኋላ የጄኤንጄ ክትባት ፈጥኖ ጥቅም ላይ የሚውልበት ሁኔታ ይፈጠራል የሚል ነገርም እየተነገረ ነው። እሱ ላይ ምን የሚሉት አለ? ይገርምሃል። የዛሬ አስራ አምስት ቀን እኔ የምሰራበት ቦታ ሃዋርድ ዩኒቨርሲቲ ሆስፒታል ውስጥ በአንድ ቀን ከአምስት መቶ እስከ አንድ ሺህ የጃንሰን ጃንሰን ቫክሲን እያዘጋጀን እየሰጠን ነበር እና ያን ያህል በብዛት በየቦታው በየሆስፒታሉ፣ በየፋርማሲው፣ በተለያየ ቦታ የሚሰጥ ነበር እና እንደውም በዚህ ሳምንት ውስጥ የመመለስ ድሉ ጥሩ ነው እንደውም ያሉ ፕሬዲክት እያደረጉ ነው። ለምንድን ነው ጃንሰን ጃንሰን በተለይ አሜሪካ ሀገር ውስጥ በጣም ኢምፖርታንት የሆነው? አንድ ዶዝ ነው የሚሰጠው፣ ድጋሜ የለውም። ስለዚህ መምጣት የማይችሉ በትራንስፖርት ምክንያት በእድሜ ምክንያት ሰፖርት የሌላቸው ሆስፒታል እና ክሊኒክ በቅርባቸው ላይ ሌሉ ሰዎች እንደገና ተመልሳችሁ ሲባሉ መምጣት ስለማይችሉ የእነዚህ ሰዎች እድል ምንድን ነው? ኮቪድ ቢይዛቸው፣ አንድ ሰው ከመቶ በሚሞትበት በሽታ አንድ ሰው በሚሊዮን የሚይዘው ይሻላል በሚል መልሰው ወደ ገበያ የመምጣቱ ቻንስ በጣም ሃይ ነው ብዬ ነው ገምተው እና በቅርቡ ሳን የሚወስኑ ይመስለኛል። አሁን ፕሮፌሰር ብስራት በቃለ መልሳችን ወቅት ግምታቸውን እንደሰነዘሩት ና ቀደም ብዬን በመግቢያዬ በኮቪድ-19 ዜና እንደጠቆምኩት ጃንሰን ኤንድ ጃንሰን ክትባት ተመልሷል ጥቅም ላይ እንዲሁልም ተወስኗል። ለማንኛውም አሁን ፕሮፌሰር ብስራት ወደ ጀመሩት ሙያዊ ትንታኔ እንመለስ። እግረ መንገዳቸውንም ምናልባት ይህ ችግር ሊረዳ የሚችልበትን መንገድ የመፈለግ በር የከፈተ ይመስላል። በዛም መልኩ ተስፋ የሚያደርጉት ነገር አለ። ጥናቶች መቀጠላቸው አልቀርምና። አዎ እንግዲህ ምንድን ነው መቼም በዋናው ሁልጊዜ በምንሰራው ነገር ደም ሲረጋ፣ ደም የሚያቀጥን መድኃኒት ነው የምንሰጠው። ይሄ ግን እንደሱ አይደለም። ደም የሚያቀጥ ነው የበለጠ እንደም ሰውየውን ይጎዳውና ሊገለው ይችላል። ሰው ለየት ያለ ሕክምና ነው ያለው። እንዳልኩ ቅድም እንደጠቀስኩት ሄፕሬን የሚባለው የድሮ መድኃኒት ደም የሚያቀጥ ነው። መድኃኒት ራሱ ደምን ሊያረጋ ስለሚችል እሱን ለማከም የምንሰጣቸውን መድኃኒቶች ነው። ለዚህም በቫክሲኑ ምክንያት የሚመጡትን በመስጠት ከዛ ኢሚኖግሎብሊን የሚባል መድኃኒት አለ። ህክምናው ኦልሬዲ በተወሰኑ ሰዎች ላይ መስራት ጀምሯል። የኢሮፕን ዚም ሀገር ስለዚህ ኦልሬዲ መድኃኒቱ ያ በሽታ ድሮም የምናውቀው ነገር ስለነበረ፣ ህክምናውም የምናውቀው ነገር ስለነበረ ወደዛ ቶሎ ህክምናውን ማምጣት አላስቸገረም። ሌላ አዲስ መድኃኒት ፍለጋ ለመሄድ አላስፈልገንም። ስለዚህ አሁን ዋናው ትልቁ ነገር የሚወጉት ሰዎች ህዝቡ ይሄንን እንዲያውቅና አዌር እንዲሆን ክትባቱን ከተከተበ በኋላ በተለይ የሄደ መርጋት አብዛኞቹ ላይ አሁን የታየው ከስምንት ቀን እስከ አስራ ሶስት ቀን በአማካይ ስምንተኛ ቀን አካባቢ ላይ ልክ በሳምንቱ ማለት ነው። በዛን ጊዜ ውስጥ ሁላችንም ቫክሲን ስንወጋ የመጀመሪያ ሁለት ሶስት ቀን ያው እንታመማለን። ትኩሳት አለ፣ መስል ቁርጥማት ያመጣብናል፣ ራስ ምታትም ሊኖር ይችላል። ግን ይሄ ራስ ምታት ስምንት ቀን እስከ አስራ አምስት ቀን ባለው ጊዜው ሳያቆም ለየት ባለ እንደዛ አይነት ራስ ምታት አጋጥሞን የማያውቅ ከሆነ ወይም እንደዛ አይነት የሆድ ህመም አጋጥሞን የማያውቅ ከሆነ እነዚህ እነዚህ አሁን ሜዲካል ኮሚኒቲ ማዌር ነው፣ ሰውም ማዌር ነው። ስለዚህ ቶሎ ሕክምና የሚፈልጉበት ቦታ። ስለዚህ አሁን ሞር ይሄ ነገር ወደ ፐብሊክ ላይ መውጣቱ በተለያየ ኒውስ ሚዲያ መውጣቱ ምንድን ነው ሰው ቶሎ እንደዚህ አይነት ምልክቶች ሲኖሩት ቶሎ ሐኪም ጋር የሚሄድበትን ነገር እንዲፈጠር ያደርገዋል። እና ከአሁን በኋላ ያሉትን ነገሮች አት ሊስት የመሞት ነገር ላይኖር ይችላል እና ይሄ ጥሩ ነገር ነው። አሁን ኤክስፖዝድ መሆኑ ባይለኝ ነው። መልካም ጠንካራውን ይልቁንም ደግሞ በዚህ በዩናይት ስቴትስ መሰል ሀገሮች ከዩናይት ስቴትስ የሚነጻጸር ሌላ ብዙ ሀገር ያለም አይመስለኝም። ክትባቱ እንደ ልብ እየተሰጠ ያለበት የሚፈሩ የሚያመነቱትን ወደኋላ ትቅሩ አሁን ሁሉም ሰው መውሰድ የሚችልበት ቦታ ጋር ተደርሷል። ቀደም ሲል በየደረጃው በግንባር ቀደም የተሰለፋቸው የሕክምና ባለሙያዎችን በእድሜያቸው የገፉና ተደራራቢ የሕመም ሁኔታ ያላቸውን እየተባለ አሁን ለሁሉም ሰው ክፍት የሚሆንበት ቦታ ጋር እየተደረሰ ነውና እና የምናወራው ክትባቱ ከሌለበት ዓለም ጋር ስናነጻጽር ጥያቄዎቹ መልካቸውን ይቀይራሉ። እስኪ ወደዛ ደግሞ ልውሰዶ እንዲህ ያለው ክትባቶችን የመፍራት ወይም በክትባቶች ላይ ጥርጣሬ የማሳደር ሁኔታ የሚፈጥረውን አንድምታ ብንመለከት የጎንዮሽ ጉዳቶቹ ችግር ከማምጣታቸው በፊት አንዳንዴ ሰዎች በዘፈቀደ ስለ ክትባቶቹ መሰረት የሌላቸው ሀሳቦችን ይሰነዝራሉ። በአንጻሩ ደግሞ እንዲህ ያለው የጎንዮሽ ጉዳት ወይ የመጣው በድሃና በሀብታም ሀገሮች መካከል እኩል ስርጭት በሌለበት ክትባቱ በወጉ ባልተዳረሰበት ድሃ ሀገራት ምን ይሆናሉ እየተባለ ወረርሽኙ ይበልጥ እየተዛመተ ባለበት ሁኔታ ነው የሆነውና እውነቱን ከሀሰቱ ለይቶ የሚደረገውን ጨምሮ በግለሰቦችም በሕክምና ባለስልጣናትም ሆነው በመንግስት ደረጃ ምን መደረግ ሊኖርበት ይገባል? ምንስ መረዳት ይጠይቅ ይሆን? ፕሮፌሰር ብስርት፣ ይሄ እንግዲህ ከባድ ነገር ነው። ሰው ክትባቱን የማይወስድበት ወይም ቫክሲን ሄሲተንስ የምንለው እዚህ ሀገር ማለት ክትባቱን የመውሰድ እድልም እያለው ላለመውሰድ ወደኋላ የሚልበት ምክንያቱ የክትባቱ ነገር አይደለም። እኔ የሚመስለኝ ዋናው የኮቪድ በሽታው አመጣጥ ላይ ይመስለኛል። በጣም የተለያየ ሀሳቦች አሉ። ኮቪድ እንዴት መጣ? በምን ምክንያት መጣ? ሰዎች ናቸው የፈጠሩት። ሰው ለመጨረስ ያደረጉት ነገር ነው። ሰውን ኮንትሮል ለማድረግ መጀመሪያውኑ የኮቪድ በሽታ አመጣጥ ላይ አስተሳሰባችን የተዛባ ሀሳብ ይዘን ከተነሳን ክትባቱን ላለመከተብ ነው ብዙ ሰው የሚሞክረው። ሌላው ያው እኛ እዚህ አሜሪካ ሀገር አብዛኛው የፖለቲሳይዝ ስለሆነ ከፖለቲካ ጋር ተገናኝቶ ሌላ ትርጉም እየተሰጠው ነው። ብዙ ቦታ ግን በሽታውን እንደ በሽታ አለመቁጠር፣ በሽታው የመጣበትን ምክንያት በተለያየ መንገድ ሰዎች እየተረጎሙት ይመስለኛል እንጂ አንድ ጊዜ በሽታ መሆኑን ካወቁ አሁን ኢትዮጵያ ውስጥ ብዙ ዘመኖች ጋር ስደውል አዲስ አበባ ውስጥ በተለይ ያልገባበት ቤት የለም። በቃ በየመንደሩ ሁሉ ኮቪድ ይዞት ዛ ኮቪድ መሆኑንም ቴስት ለመደረግ የተከፈለ ስለሆነ ሰው አቅም ከሌለው ሄዶ ከፍሎ ቴስት መደረግ ስለማይችል ኮቪድ ይሁን አይሆን አይታወቅም። ግን ከፍተኛ ኃይለኛ ጉንፋን የተባለ ያልገባበት ቤት የለም። ሰው አሁን የፈራው መንግስትን፣ መንግስት ባወጣው ሕግ ፍራቻ ሳይሆን በራስ በኢንዲቪጁዋል ደረጃ በየቤቱ፣ በየጎረቤቱ በሚያውቀው በጓደኛው፣ በዘመዱ ስለገባ ይመስለኛል እና ይሄ ሰው መታመሙ ሳይሆን ጥሩ ነገሩ ግን ሰው እንደ ይሄ ነገር እውነት እኮ በሽታ ነው። እና የእውነት በሽተኛነቱ ሰው በተቀበለ ቁጥር መፍትሄ መፈለግ ይሄዳል። አይደለም እ ሰው አንድ ሰው እኔ አልኮሊክ ነኝ ሲል ነው መድኃኒት ፍለጋ የሚሄደው። በሽታውን በሽተኛ በሽታውን ካላወቀ መድኃኒት ፍለጋ እንደማይሄደው ሁሉ ኮቪድን በበሽታነቱ ሰው ካወቀ ሕክምና ፍለጋ ቫክሲን ፍለጋ መሄዱ ማይቀር ነገር ነው እና ያ ይመስለኛል ዋናው ችግር ያለው አቴስታን ፕሮፌሰር ብስራት ቅድም ያነሱት ላይ አገሮች በተወሰነ እድሜ ክልል ከስልሳ በታች ላለው ላለመስጠት የወሰኑትን ያህል በደንብም ያላገኙ ሀገሮች ሳይቀሩ የአፍሪካ ሀገሮች ሳይቀር ወደ ሩሲያና ወደ ቻይና ፊታቸውን ማቅናታቸውን ዘገባዎች አመልክተዋል። ለምሳሌ ከአውሮፓ ዴንማርክ ጨርሶ ላለመጠቀም ይሄ በአብዛኛው እንግዲህ የምናወራው ከጄንጄ ይልቅ አስትራዜኔካ ክትባትን በተመለከተ ነው። ዴንማርክ ጨርሶ ላለመጠቀም መወሰኗን ይፋ አድርጋለች። አንዳንድ ሀገሮችም እንዲሁ ጥርጣሬያቸው ከፍ ብለዋል። ቅድም የገለጿቸው ደግሞ በተወሰደ እድሜ ክልል ብቻ ለጥቅም እንዲውል አድርገዋል። ይሄንኑ ተከትሎ በግለሰቦችም ያልተለመደ ሁኔታ እየታየ ነው። ትንሽ የሚያነጋግር የሚያሳስብ ችግር ላይም በተለየ ቀለል ያለ ስሜት እንድንነጋገር የሚጋብዝ ጥያቄ ነው የሚከተለው የጎንዮሽ ጉዳት ያልተለመደና አደገኛ የሆነውን ያህል ሌላ ያልተለመደ ነገርም ከስተዋል። ለምሳሌ ያህል በጀርመን የተደረገውን ተመልክተናል። ጀርመናውያን የሩሲያን ስፑትኒክ ቪ የተባለውን ክትባት ለመውሰድ ስያሜ ሰጥተውታል። የክትባት ቱሪዝም የሚል ቱሪዝም የሚመስል ነገር አገሬ መጎብኘትም ጭምር የተካተተበት ነገር ግን ባልተለመደ መልኩ ምዕራባውያን ሀገሮች ሩሲያ ውስጥ የተሰራ ክትባት ለመቀበል የሄዱበት ሁኔታ ተዘግቧል። የመመልከት እድልም ከነበሩት ስለ ክትባቱም የሚሉት ካለ መጀመሪያ እየተሰራ በነበረበት ጊዜ የተወሰነ ነገር ተነጋግረናል። እንግዲህ ምንድነው እንትን ነው፣ ልክ ነው። ሰዎች ራሻ በተለይ ከጀርመን ሀገር እንደዚህ እየሄዱ ለመከተብ ጥረት እያደረጉ እንደሆነ አንዳንድ ሪፖርቶች ወጥተዋል። ችግሩ ምንድን ነው? ሪፖርቱን የእነሱ አናሊሲስ ኮምፕሬሲቭ አናሊሲስ አድርገን እስካሁን ይህን ቫክሲን የወሰዱትን ሰዎች በሙሉ አጥንተን ሪቪው አድርገን ይህንን የደም መርጋት አያመጣም ብለው የራሽያ ገቨርንመንት በተለይ ከቫክሲኑ ጋር የሚሰሩ ሰዎች ሪፖርት አውጥተዋል፣ ኦፊሻሊም መግለጫ አውጥተዋል። እንደውም አንዳንዶቹ ሳይንቲስቶች የእኛ ቫክሲን ይህንን የደም መርጋት ሊያመጣ ያልቻለው የተጠቀምንበት ቴክኖሎጂ ፒሪፊኬሽን ቴክኖሎጂው ለየት ያለ ስለሆነ እንደውም ለሌሎቹ ለእነ አስትራዘኔካ ለእነ ጃንሰን ጃንሰን የእኛን ቴክኖሎጂ ሼር ለማድረግ ፈቃደኞች ነን ብለው አንብብ ያለው። ግን ችግሩ ምንድን ነው? መጀመሪያው ነው ነገር ስፑትኒክ ፋይቭ የሚለው ሲወጣ እንዴት ወጣ፣ ስንት ሰው ኢንቮልቭ አደረገ፣ ዲቴል የሆነ ጥናቱን አናቅም። እንዴት ፐርሰናሊ ላገኝ አልቻልኩም። ዲቴሉን የሆነ ኢንፎርሜሽን ስለሌለኝ ያሉትን ከመቀበል በስተቀር በሳይንስ ደረጃ ተመራምረን ዳታውን አይተን የራሳችን ኮንክሉዥን ለመውሰድ የአስቸጋሪ ቦታ ላይ ያለ ነው። ለምን ይሆን እንደዚህ ግልጽነት የማይታይበት የሌሎቹ ኩባንያዎች የሳይንስ ሰዎች እንድትመለከቱት የማድረግ እድሉን በሚከፍቱበት እንዲሁ ከስርዓታቸው ጋር የተገናኘ በሌሎች ነገሮች እንደሚባለው ነው። ሳይንሱንም በተመለከተ ግልጽ የማድረግ ፈቃደኝነቱ ያልኖረው ራሽያም ውስጥም ቻይና ዌል ነው በአለም ላይ የታወቁ ሳይንቲስቶች እንዳሉ ይታወቃል። እና እነዚህን አይነት ክትባት ሲያወጡ ወይም የተለያዩ መድኃኒቶች የሚያወጡበት ጊዜ ከማንም የማይተናነሱ ሳይንቲስቶች እንዳሉ ነው የምናውቀው። ግን ያን ኢንፎርሜሽን ካላወጡና እንደ ሌሎቹ ሀገሮችን ዩሮፕ ወይም አሜሪካ ሀገር እንደሚሰሩት ጥናቶች በግልጽ ካላወጡልን በስተቀር ኖም አይደለም ይሰራልም አይሰራምም ለማለት ውሳኔ ለመወሰን አስቸጋሪ ነው። ለምሳሌ ኤፍዲኤ አንድ መድኃኒት አፕሩቭ ከመደረጉ በፊት ኤክስፐርት ፓናሎች ተጠርቶ ያ ሁሉ ዴታ ቀርቦ እያንዳንዱ ዴታ አናላይዝ ተደርጎ ፐብሊሽ ተደርጎ ፓኬጅ ኢንሰርት የሚባል አለ፣ አብሮ ከመድኃኒቱ ጋር የሚመጣ የነበሩትን ሰዎች የእድሜያቸውን፣ ምን አይነት ሰዎች ናቸው እዚህ ጥናት ውስጥ የተካተቱት፣ ምን አይነት ተጓዳይ ጉዳት ነበሩ፣ ምን ያህሉ ተረፉ፣ ምን ያህሉ ዳኑ፣ ምን ያህሉ አልተ የሆነ በሙሉ ኢንፎርሜሽን ስላለ ማንም አለም በሙሉ ያንን አይቶ በዛ ፊልድ በዛ ኤክስፐርት የሆነ ሰው ማወቅ ይችላል። ይሄ ነገር የለም እንደዚህ ግልጽ ባለመንገድ ስላልሆነ የነሱ ያሉትን ዝም ብሎ ከመስማት በስተቀር ነው፣ አይደለም ለማለት አስቸጋሪ ነው። ያጋጋች ያርገዋል። ፕሮፌሰር ብስራት በጥያቄ ደረጃ የሚነሱ ሙሉ በሙሉ ያልተቋጩ ነገሮችን ራሳቸውን የሚለወጡ የቫይረስ ዝርያዎች ወይም ቫይረሱ ራሱን እየለወጠ የሚያመጣውን ፈተና ጨምሮ አሁን ካሉት ሁኔታዎች ጋር ብናዛምድ በአንድ መልኩ የወረርሽኝ ፈጥኖ በቁጥጥር ስር ካልዋለ ራሱን የመለወጡ እድል በሰፋ ቁጥርና ከነዛም ውስጥ አደገኛ የሆኑት የመብዛታቸው ሁኔታ ከአሁን ቀደም በለንደን እና በደቡብ አፍሪካ የተገኙት ዛሬ በዚህ በዩናይት ስቴትስም እየተሰራጩ ናቸው የሚባሉት መሰል ዝርያዎች የደቀኑትን ፈተና እናያለን እና ከፍተኛ ጉዳት ማስከተል የበሽታው ጥናት እና የመዛመጥ ፍጥነታቸውም ከፍተኛ መሆን ተደጋግሞ ይነገራል። በአንጻሩ ደግሞ ዛሬ በዩናይት ስቴትስ የተዘገበው አስራ ሰባት ሺህ ሰው የተጋለጠበት ሁኔታ ተነግሯል። ክትባት እየተሰጠም ራሱ ማለት ነው። ክትባቱ ላይ ቀደም ብለን የተነጋገርንበት ያጠላው ስጋት ቁጥብነትን የሚፈጥር ከሆነ እነኚህ ነገሮች ምን ሁኔታ ይከስቱ ይሆን? ይሄ የቫይረሱ ራሱን የመለወጥ ሁኔታ ይበልጥ አሳሳቢ ይሆን ወይ አሁን ከሚያያቸው ሁኔታዎች አንጻር እንግዲህ ያው ካሁ በፊትም ትንሽ ነጋግረናል። ቫይረሶች ራሳቸውን በየቀኑ ነው የሚቀየሩት። ምንም አደረግንም አላደረግንም፣ ይሄ የቫይረሶች ተፈጥራዊ አሰራር ነው። አንድ ልጅ ሲወለድ እናት አባቱን ቢመስልም ደግሞ ለየት ብሎ እንደሚወለድ ቫይረሶች በጊዜ ብዛት ተራቡ ጊዜ የሚፈጠሩት አዳዲሶቹ ቫይረሶች ለየት እያሉ ነው የሚወጡት። ሌላው ምንድን ነው ተፈጥሮ ያደረገላቸው ነገር፣ አዳዲሶቹ በሚወጡበት ጊዜ የሚጎዳ የመሰላቸውን አይነት ሁኔታ ለመከላከል ራሳቸውን እያዘጋጁ ነው የሚፈጠሩት ስለዚህ እየጠነከሩ በሄዱ ቁጥር አዳዲስ ቫይረሶች በተስፋፉ ቁጥር ጠንከር ያሉ አሁን ያለውን የሚጎዳቸውን ነገር መከላከል በሚያስችል መንገድ ነው የሚከላከሉት ስለዚህ እስካሁን ብዙ ሺ እኮ ነው ብዙ ሺ የራሳቸውን ለውጠው የወጡ ኮቪድ ቫይረሶች ተገኝተዋል የሚያሳስበን ምንድን ነው በፊትም ጠቅሸው እንደሆነ እነዚህ መድኃኒቶች አሁን ያሉት መድኃኒቶች ቫክሲኖቹ ጃንሰን ጃንሰን ሆነ ፋይዘርም ሆነ ሞደርና ታርጌት የሚያደረጉት የቫይረሱ ላይ ያለው ፓይክ ፕሮቲን የሚባል አንድ አንድ ቦታ አለ እዛ ሴሎቹ ላይ ቫይረሶቹ ላይ ሌላውን አካባቢ እየቀየሩ ቢወጡ የክትባቱን ሀይል አይቀንሱም ግን ክትባቱ የሚሰራበትን ያ ስፓይክ ፕሮቲን የተባለውን ቦታ ከቀየሩት ግን ክትባቱ ሲመጣ ያን የሚሰራበት ቦታ ስለማያገኝ ቫይረሱን ሳይገለው ቫይረሱ እድል እያገኘ መሳፋት ችሎታ አለው እንግዲህ እሱን መቀየር የቻሉት እስካሁን ያው ሶስት ናቸው አራት የምናቃቸው ናቸው ሳውዝ አሜሪካ ያለው ሌላው የዩኬ ነው የእንግሊዝ ሀገሩ አንዱ ደግሞ የሳውዝ አፍሪካ ናቸው ሶስት ናቸው አራት ናቸው እስካሁን እንጂ ከሺዎች በላይ ቫይረሶች ተቀያይረው ወጥተው እንግዲህ አላማው ምንድን ነው አሁን እኔ ቤት አራት ሰው አለን ሶስታችን ከተከተብን አንደኛው ልጃችን ባይከተም በሽታውን ይዞ ቢመጣ እኛ ሶስታችን ስለተከተብን ወደኛ ማስተላለፍ ስለማይችል ወይ ራሱ ያሳምመዋል በራሱ ላይ ያልቃል ማለት ነው፣ ወደ ሌላ ሳይተላለፍ ይሄ ነው ዓላማው። እንግዲህ ብዙ ሰው ከተከተበ ቫይረሱ ከአንዱ ወደ አንዱ ሰው የመሄድ አቅሙ እየቀነሰ በመጣ ቁጥር መጨረሻ ላይ ያልቃል። በቃ ቫይረሱ የሚሄድበት የሚተላለፍበት ሰው ስለማያገኝ ኢቨንቹዋሊ ያልቃል ማለት ነው። አንድ እሱ ነው። ሁለተኛ ማንሳት የምፈልገው እነዚህ ክትባቶች ዘጠና አምስት ፐርሰንት ሆነ ማለት መቶ በመቶ ነው ማለት አይደለም ማለት ለምሳሌ የሞደርና እና የፋይዘር ሰላሳ ሰላሳ ሺህ ሰው ነው ያጠኑት። አስራ አምስት ሺህ ክትባት የወሰደ አስራ አምስት ሺህ ክትባት ያለወሰደ፣ አስራ አምስት ሺህ ክትባት ያለወሰደው ዘጠና አምስት ሰው ቫይረሱ ሲይዘው እና ኮቪድ ሲይዛቸው፣ እነዛ ከተከተቡት ግን አምስት ሰው ብቻ ነው የያዛቸው። አንደኛ ከዘጠና አምስት ወደ አምስት ስለወረደ ዘጠና አምስት ዘጠና ፐርሰንት ኢፌክቲቭ ነው ብለን እንላለን ማለት ነው። ሁለተኛ ነገር እነዚ የያዛቸው ሰዎች አምስትም ቢሆኑ በሽታው ሳይጠናባቸው በቀላሉ ብዙ በሽታ ሳያጎዳቸው ድነዋል ማለት ነው። እንግዲህ የሚያሳየው ምንድን ነው? አንድ ሰው ተከተበ ማለት ዘጠና አምስት በመቶ ጊዜ የመያዝ እድሉ የለም ማለት ነው እንጂ ሀንድረድ ፐርሰንት አይደለም። ሰው ተከትቦ ቢይዘው አይደንቀኝም። ለምን ማንም ክትባት እስካሁን መቶ በመቶ እርግጠኛ የሆነ ነገር አይደለም። ግን መቶ ሰው ተወግቶ? ከዛ ውስጥ አምስት ሰው ያዘው ማለት ዘጠና አምስቱ ከሚይዘው ይልቅ አምስት ብቻ በመሆኑ ዘጠና ሰው ስላዳነ ያ ነው የእኛ ትልቁ ተስፋችን ማለት ነው። በተጨማሪ ደግሞ ልውጥ እየሆኑ በሄዱ ቁጥር ሌላው ምንድን ነው ሪሰርቹም እየቀጠለ ነው። አሁን ሁለት ወደ ማርኬት እየቀረቡ ያሉት በክትባት ፋንታ በአፍንጫ የሚሰጡ ክትባቶች እየተሰሩ ነው። ሁለት ነው ሶስት ካምፓኒ እየሰራ ነው። ምክንያቱም ራሱ ቫይረሱ የሚገባው በአፍንጫ በኩል ስለሆነ በአፍንጫ በኩል እንዴት ነው? የአፍንጫ ድርቀት ሲዘን ስፕሬይ እንደምንጠቀመው ስፕሬይ በማድረግ ክትባት መስጠት የሚቻልበት ቦታ ሊደርስ ነው። እሱ ደግሞ በግል ማንም ሰው ቤቱ ለቤተሰቡ፣ ልጆቹ ማድረግ የሚችልበት ቦታ እየደረሰ ነው። ሁለተኛ ደግሞ ፓች የሚለጠፍ ቆዳችን ላይ የሚለጠፍ ግን ክትባት ያለው ውስጥ ሆኖ ቫይረሶቹም ራሳቸውን ለማዳን ጥረት ባደረጉና በተቀያየሩ ቁጥር የሰው ልጅም ደግሞ በእነሱ ላለመጠቃት የራሱን ጥረት ደግሞ እያካሄደ ነው ማለት ነው። ሌላው ተስፋ እንግዲህ የክትባቶች መዳረስ የፈጠረውን አሳሳቢነት ክትባቶቹ በሶስተኛው ዓለም ሀገሮች መሰራት የሚችሉበትን ፈቃድ ከዋነኞቹ ሰሪዎች የማግኘት ጥረቱ ከዚህ ቀደም አንዳንድ የኤች አይ ቪ መድኃኒቶች ላይ እንደተደረገው በሱስ መልኩ የሚያዩት ለውጥ አለ። ተስፋ የሰጠው ሁኔታ ይኖር ይሆን? እንግዲህ አሁን ያለው ብቻም ማንም ሰው መጀመሪያ ራሱ እንደሚያደ ነው፣ ከዛ ቤተሰቡ እንደሚያደ ነው። እንደዛ እያለ ነው እና አሁን እነዚህ የሰለጠኑ ሀገሮች በእርግጥ ምንም ጥያቄ የለውም። የራሳቸውን ሕዝብ መጀመሪያ ማዳን አለባቸው። ይሄ የታወቀ ነገር ነው። የራሳቸውን ሕዝብ ማዳኑ ማለት ደግሞ ሌላው ዓለም ሁሉ ሲሰቃይ እነሱን አይነካ ማለት አይደለም። ይሄ በዓለም ላይ የመጣ ነገር ስለሆነ ስለዚህ አሁን ያለው ለምሳሌ ወደ መቶ አስራ አምስት ሀገሮች አስትራዜኔካ እየተሰጠ ነው። እና አንዱ ትልቁ ነገር የአስትራዜኔካ አድቫንቴጁ ከአሁን በፊት እንደተነጋገርን ነው፣ አንደኛ ርካሽ ነው፣ ሶስት ዶላር ነው፣ አትሊስት መጀመሪያ እንደወጣ ጊዜ ሌሎቹ አርባና ሀምሳ ዶላር በአሜሪካ ዶላር በሚሸጡበት ጊዜ ሶስት ዶላር መሆኑ። ሁለተኛ ነገር የታወቁ የታወቁ ቫክሲን የሚሰሩ ካምፓኒዎች በተለይ ኤዥያ ህንድ ሀገር ማምረት ስለቻሉ ዓለምን ሰፕላይ ማድረግ የሚችሉበት ቦታ መድረሳቸው፣ እነዚህም የሰለጠኑ ሀገሮች አገራቸውን ህዝብ ካዳረሱ በኋላ የሚቀጥለው ሌላውን ዓለም ማዳረስ ስለሆነ አሁንም እየረዱ ነው። ሌላው ዓለምም ኢትዮጵያም ገብቶ አስትራዜኔካ የሚጠቀሙ ያው በደብሊው ኤች ኦ በበኩል እነዚ የሰለጠኑ ሀገሮች ዶኔት በሚያደርጉት ገንዘብ ነው እና ይሄ የዓለም ጉዳይ ነው። ይሄ ሁላችንም የኔን ሀገር አድኜ ሌላው ሀገር ግድ አይሰጠኝም የምንለው ነገር አይደለም። እንደ ኮቪድ አለምን በሙሉ ያስተባበረ በሽታ ያለ አይመስለኝም እንዲህ በቅርብ በምናውቀው እና ኤፈርቱ ሁሉን ጋር መድረስ አለበት። ኢትዮጵያም አሁን ከስልሳ ዓመት በላይ ነው። እነዚህ በጣም ብዙ ሰዎች እየተወጉ ነው፣ ጤና ባለሙያዎች እየተወጉ ነው። እና ጥሩ ጥሩ ኒውስ እያዳመጥን ነው። መልካም ከፈተናው ባሻገር ተስፋ የሚሰጠውንም ነገር ነው የፈነጠቁት። በመልካምነቱ ሊታይ የሚችል ትብብር በዓለም ደረጃ ታይቷል። ለሌሎች ነገሮችም ዓለም ሊተባበር ይገባዋል የሚለውን የወደፊት ጊዜ የሚመለከት ተስፋ አንዳንድ ምሁራን እየገለጡ ነው። ፕሮፌሰር ብስራት የኮቪድ-19 ጉዳይ ጨርሶ አሳሳቢነቱ እስኪቀንስ ድረስ የሚያነጋግሩ ርዕሶች አይጠፉም እና መልሰን ጋብዞታለን ለተለመደው ሙያዊ ትብብሮ በድጋሚ አመሰግናለሁ። በሌላ ርዕስ እስከምንገናኝ እግዜር ይስጥልኝ። ደህና ይሆኑ። አሜን። እሺ፣ እኔም አመሰግናለሁ በጣም